በኢትዮጵያ የአሜሪካ ኤምበሲ አዲስ የመልእክት ማስተላለፊያ የኢንተርኔት ገጽ ወይም ብሎግ ሳይት ከፍቷል። ሰሎሞን አባተ ተጨማሪ አለው። የኢንተርኔት ገጹ ወይም የሀሳብ ማስፈሪያው ወይም ብሎግ ሳይቱ ሲከፈት ይዞ የወጣው በኢትዮጵያ የአሜሪካ አምባሳደር የፓትሪሻ ሃስላክን መልእክት ነው። አምባሳደሯ በዚሁ መልእክታቸው ብሎጉ ወቅታዊና ጠቃሚ ዜናዎችና መረጃዎችን እንደሚያቀርብ ተናግረዋል። የብሎጉን አስፈላጊነት እንዲያብራሩልኝ ወደ ኤምባሲው ደውዬ የመረጃ ኦፊሰሯንና የኤምባሲውን ቃል አቀባይ ካትሪን ዲዮፕን አነጋግሬ ነበር። ስለዚህ ስለ አዲሱ ብሎጋችን ስለጠየከኝ በጣም ደስ ብሎኛል። ቀደም ሲል እንዳልኩት፣ ስሙ እንደሚያመለክተው ትኩረት ስለሚስቡ እውነታዎች ወይም በአዲስ መልክ በስፋት ልንመለከታቸው ስለምንችል የአንድ ጉዳይ ዋነኛ መልእክት ወይም ጭብጥ ይሆናል። ለምሳሌ እንዲሁ ከወዲሁ ብዙ አልናገርና እንደሚታወቀው የካቲት ወር የጥቁር አሜሪካውያን ታሪክ የሚታሰብበት ነው በዩናይትድ ስቴትስ። ታዲያ ብሎጋችን ይህ ወር ለአሜሪካውያንና ለአሜሪካ ባህል ያለውን ጠቃሚነት ማብራራት ይችላል። ከዚያ በተጨማሪም መጋቢት በዓለም አቀፍ ደረጃ የሴቶች ወር ሆኖ እንደሚከበርና አስተዋጽኦዎቻቸው እንደሚታወስ ይታወቃል። እንደዚህ አይነቶቹን መልእክት አዘል ርዕሶች መመልከትና ውይይት እንዲደረግባቸው ነው አላማችን። ቅምሻ ነው የብሎጉ መጠሪያ። ለመሆኑ ይህ ብሎግ ከሌሎች የኤምባሲው የኢንተርኔት ሳይቶችና ገጾች በምን ይለያል? የጥረት ድግግሞሽ የሀብትና የኃይል ብክነት አይሆንም? አይመስለኝም። እንዲህ አይነት ሌላ የብሎግ ገጽ አዲስ አበባ የሚገኘው የአሜሪካ ኤምባሲ ውስጥ የለንም። የፌስቡክ ገጽ አለን። ሁሉም ወዳጆቻችን እንዲገቡበትና ላይክ እንዲያደርጉን እንጠይቃለን። ስለዚህ ይህ ገጽ ደግሞ ፌስቡካችንን ያጠናክረዋል። በሌሎች መድረኮች ላይ ያላነሳናቸውን ጉዳዮች በስፋት እንድናነሳ ይረዳናል። ያጠናክረዋል እንጂ ድግግሞሽ፣ የጥረት መደጋገም ወይም የሀብት ብክነትም አያስከትልም። ብሎጉ ከአምባሳደር ፓትሪሻ ሀስላክ መልእክት ቀጥሎ መጀመሪያ ይዞ የወጣው ሕገ ወጥ የሰዎች ዝውውር ሰዎችን በድብቅና በህገወጥ መንገድ ከቦታ ቦታ በማዘዋወር መነገድን ለማለት ነው። ሂዩማን ትራፊኪንግ ሁሉም በየደረጃው ሊዋጋው የሚገባ ነቀርሳ ነው የሚል ርዕስ ያለው ጽሑፍ ነው። ለመሆኑ ይህንን ለኢትዮጵያውያን የታሰበ ብሎግ ለምን በዚህ ርዕሰ ጉዳይ ማስጀመር አስፈለገው? ኤምባሲው ሪንጃ ጥሩ ወር በህገ ወጥ የሰውን ልጅ ከቦታ ቦታ ማዘዋወርን ወንጀል ትኩረት እንዲያገኝ የሚደረግበት ወር ነው። ፕሬዚደንት ባራክ ኦባማ ሌሎችም የአሜሪካ የውጭ ጉዳይ መስሪያ ቤት መሪዎች ስለዚህ ርዕስ በጣም ጠቃሚነት የራሳቸውን አመለካከት በጽሁፍ አቅርበዋል። በዚህ ወር መጨረሻ ላይ ስለዚህ ወንጀል ሰፋ አድርጎ ህዝብን ማሳወቅ አስፈላጊ ነው የሚል ድምዳሜ ላይ ደርሰናል። ኢትዮጵያ ዋና ከተማይቱን አዲስ አበባን ጨምሮ የበዛ የኢንተርኔት ችግር ካለባቸው ሀገሮች አንዷ ነች። በዋጋም በመገኘቱም በግንኙነት ወጥነትና በአቅሙም ጭምር እና እናንተ እንዲህ አይነቱን የኢንተርኔት ሚዲያ ስትጀምሩ ይህንን ችግር ግምት ውስጥ አስገብታችኋል? ይሄ በጣም ጥሩ ጥያቄ ነው ሶሎሞን። ከተጠቃሚው ህዝብ ብዛት አንጻር የኢንተርኔት አጠቃቀም በጥቂቶች የተወሰነ፣ አብዛኞቹ በርዕሰ ከተማዋና በሌሎች ትላልቅ ከተሞች ዙሪያ ያሉ ወጣቶች ቢሆኑም እነዚህን ወጣቶች ነው እንደ አብዩ የፕሮግራማችን ታዳሚዎች የምናየው። ከወዲሁ በፌስቡክ የሚያገኙን ወደ አንድ መቶ ሺህ የሚሆኑ ወጣቶች ናቸው። እንዲህ አይነቱ ውይይት የሚጥማቸው ብዙዎች እንደሆኑ ተረድተናል። ስለዚህ በዚህ ብቻ ሳይሆን በሌሎችም ሰፊ ርዕሶች የኢትዮጵያ ሕዝብ ጋር ውይይት መጀመር ጠቃሚ መሆኑን ተረድተናል። ኤምባሲው ቅምሻን ሲጀምር መቼም አንድ አይነት መገናኛ ብዙኃን መጀመሩ እንደሆነ ግልጽ ነው። ለመሆኑ እስካሁን ይህንን አስመልክቶ ከኢትዮጵያ ባለስልጣናት የሰማችሁት ነገር አለ? ስለ ብሎጋችን ከመንግስት በኩል እስካሁን የሰማነው ምንም የለም። ይሁን እንጂ መንግስቱን ጨምሮ መላው የኢትዮጵያ ህብረተሰብ ክፍሎች፣ ዩኒቨርሲቲዎች፣ ሲቪል ማህበረሰቡ ስለዚህ ጅምር ደስተኞች ይሆናሉ ብለን እናስባለን። እናም ደግሞ ከሁሉም ኢትዮጵያውያን አካላት ጋር በሳይቱ ላይ የሚደረጉት ውይይቶች ገንቢ ይሆናሉ ብለን እናምናለን። ስጋትስ አላችሁ? ሚስ ዲዮፕ ናት ኢትስ ታይም ነው። አሁን ለጊዜው ምንም ስጋት የለንም። አመሰግናለሁ። ሚስ ዲዮፕ በጣም አመሰግናለሁ። ደህና እሺ፣ መልካም አሚን አሚን።